ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። አቶ የሸዋስ አሰፋ የቀድሞ ኢትዮጵያ ዜጎች ለማኅበራዊ ፍትሕ ኢዜማ ሊቀመንበር ናቸው። በአሁኑ ወቅት የሚገኙት በአገረ አሜሪካ ነው። ለጉዟቸው አስባብ የሆነም ነዋሪነታቸው ዩናይትድ ስቴትስ በሆነ ኢትዮጵያውያን ማኅበረሰብ አባላት በኢትዮጵያ ብሔራዊ ማንነት ዙሪያ ለመምከር ተጋብዘው ነው። መጠይቃችን መነሻ በኢትዮጵያ ብሔራዊ ማንነት ላይ ለመምከር የተነሳሳችሁት ኢትዮጵያዊነት ተሸርሽሮ አሳሳቢ ደረጃ ላይ በመድረሱ ወይስ ጎልቶ ግዘፍ ነስቶ በአገረ ኢትዮጵያ በመንሰራፋቱ ነው የሚል ነው። አቶ የሸዋስ ምላሽ እንዲህ ነው። በጣም አመሰግናለሁ ስቤስ ካሳሁን፣ አንተንም አመሰግናለሁ በጣም የሁል ጊዜም ደንበኛ ነኝ፣ አዲስ ሰው አይደለሁም። አድማጮቻችንም እንደምንሰነበታቸው ማለት ፈልጋለሁ። አሁን እንዳልከው አሜሪካ ነው የምገኘው ዋናው የመጣሁበት ኢትዮጵያዊነት የዜግነት ፖለቲካ ሀገራችን አሁን ያለችበትን ሁኔታ በአጠቃላይ ለመወያየት ቢሆንም ብሔር ተኝነት፣ ወይም በየትኛውም የምንጥራው የእኔ የሚለውን ብሔረሰብ ሰው የሚያስቀድምበት ወይም ፖለቲከኞቹ የሚያስቀድሙበት በዛ ተነሳ ተነስተው ደግሞ ልክ እንደ ሌላ ሀገር፣ ልክ እንደ ሌላ ማህበረሰብ ሌላውን የሚገፉበት፣ የሚያስቀይሙበት ያኛው ደግሞ በተቃራኒው ሌላኛውን ይሄ ማለት ህዝቡን ማለት አይደለም ፖለቲከኞቹ። ስለዚህ ይሄ ገዢ ሀሳብ በሆነበት ሁኔታ፣ ይሄ በሜንስትሪም ሚዲያውና ፖለቲክሱ ላይ በተንሰራፋበት ሁኔታ ኢትዮጵያዊነት ችግር ውስጥ አይደለም ማለት አይቻልም። ኢትዮጵያዊነት በዋናው ሜዳ ላይ ያለ ቢሆን ገዢ ሀሳብ ቢሆን የምንነጋገረው ስለ ዲሞክራሲ፣ ስለ መልካም አስተዳደር፣ ስለ ልማት፣ ስለ እድገት ነበር። አሁን ግን ስለ ሀገር ቀጣይነት፣ ሀገሮች ችግር ውስጥ እንዳይገባ፣ ማህበረሰቡ እርስ በርሶ እንዳይጠፋፋ፣ ከዛም አልፎ መንግስት አልባ ወደ መሆን እንዳንሄድ ነው ምንነጋገረው የምንሰጋው እና ያ ማለት ይሄ በኤርተኝነት ያመጣብን ከልኩ በላይ እንግዲህ ብሔረሰቦች ይሄ ስርዓት ወይም የህገ መንግስት ወይም አሁን ያለው አስተዳደር ተዳድራለን የፈጠራቸው የነበሩ ያሉ የሚኖሩ ናቸው። ኢትዮጵያን እንደ አበባ አሳምረው ይዘዋት የኖሩ ናቸው የሚኖሩም ናቸው። ግን ፖለቲካው ላይ በመግባቱ ኢትዮጵያዊነት ወይም ኢትዮጵያ እንደ ሀገረ መንግስት ችግር ውስጥ ገብቷል ማለት ነው። ስለዚህ በዚህ ጉዳይ ላይ መወያየታችን ተገቢ ነው ብዬ አስባለሁ። መጀመሪያ ዲሲን የመጣሁት ከዛ በኋላ ቬጋስም፣ ሲያትልም፣ ቺካጎ፣ ሚድዌስት ብዙ ከተሞች ላይ ሄጃለሁ። ዳላስም ሄጄ ሰዎችን አግኝቻለሁ ያለው ተነጋገር ስለዚህ በጣም ውጤታማማን ነበር ማለት ይቻላል። በተለይ ለእኛ ስራ በኢትዮጵያዊነት ላይ በዜግነት ላይ ለምንሰራው ስራ ኢትዮጵያን በዜጎቿ ላይ በተመሰረተ ፖለቲክስ አገባችበት ለማውጣት ለምንሰራው ስራ በጣም መልካም ጉዞ ነበር ማለት ይችላለሁ። እንደሚያውቁት ኢትዮጵያዊነት በሀገር ውስጥ የአንድነት የብሔራዊ ኩራት የምልክት ተደርጎ ለበርካታ አመታት ቆይተዋል። ኢትዮጵያ የተለያዩ ብሔር ብሔረሰቦች ቅድም እንዳነሳቸው በአንድነት ሲኖሩ በሺህ አመታትን አስቆጥረዋል። አልፎ ተርፎም ኢትዮጵያዊነት የመላው ጥቁር ሕዝብ የነጻነት ምልክት ሆኖ ይታያል። በተለይም እንደሚያውቁት በአፍሪካ ውስጥ በኢትዮጵያ አጋዥነት አገራት ነጻ ሲወጡ ብዙዎች በርካታ ሀገራት የኢትዮጵያን ሰንደቅ ዓላማ አረንጓዴ፣ ቢጫ፣ ቀይ የሆነውን በዛ ላይ መጠነኛ የሆኑ ምልክቶችን በማስቀመጥ ብቻ ያንን እስካሁንም ድረስ በኩራት የሚያውለበልቡት ሰንደቅ ዓላማ ሆኖ ያለበት አህጉር ውስጥ ነው ያለ ነው። ይሄ ሁሉ አልፎ ባለፉት ሶስት አስርተ ዓመታት ውስጥ ኢትዮጵያዊነት በጎሳ ወይም በዘውግ ፖለቲካ እንደምን ሊሸረሸርና አሁን ከቶሆንም ሳሳቢ ደረጃ ላይ ሊደርስ ቻለ ይላሉ ቹ ወይም ምክንያቶቹ ምንድን ናቸው? እንደምን ከብሔራዊ ማንነት ወደ ጎሳ ፖለቲካ ማንነት ሊሸጋገር? በቃል በጣም በጣም መልካም እና መሰረታዊ ጥያቄ ነው። ካሳውት ይሄ እንግዲህ ረዝም ካለ ጊዜ ለነጻነታችን ካደረግነው ተጋድሎ ሁሉ የሚነሳ ነው። ከአድዋ ድል ሁሉ የሚነሳ ነው። ከዛ በፊት ከተደረጉ ሙከራዎችና ኢትዮጵያ በአሸናፊነት ከወጣችባቸው የእገዛሃለው አልገዛም አይነት የነጻነት ትግሎች ሁሉ የሚመጣ ነው። ለዛ ዋጋ የሚከፈል ነው። በአምስት አመት የአርበኝነት ዘመንም እንደዚሁ በተደገመው ማለት ነው። እና የውጭ የጠላት ቀመር እንደሆነ ሁላችንም እናውቀዋለን። መጽሐፍ ተጽፎበታል። ከዛ በኋላ እንግዲህ ከተማሪዎች ንቅናቄ በኋላ ያንን አስታከው የመጡ ብሔርተኞች ወይም ዘውገኞች ከዛ ተነስተው ኢትዮጵያ ደግሞ መልካም ዴሞክራቲክ እና ሕዝባዊ አስተዳደር አለመመስረቱ እውነት ነው። ያንን ሰበብ አድርገው ግን አዚፍ ኢትዮጵያውያን ከየቦታው እንደመጡ በአንድ እንዳልኖሩ ረጅም የመንግስትነት ታሪክ እንዳልነበራቸው ለማድረግ በነዚህ በውጭ ጠላቶች የተዘራ ነው። ግን ደግሞ የውጭ የሀገር ውስጥ ሰዎች ደግሞ ነጻነት ታጋዮች ነን። በዚህ እንግዲህ ሰዎች ተቀብለው ያራገቡት ነውና እና ከዛ የሚነሳ እዚህ ድረስ በሀገር ውስጥ ሰዎች የተቀነቀነ አንተ እንዳልከው ደግሞ ባለፉት ሰላሳ ዓመታት ገዢ ሀሳብ ሆኖ የቆየ ነው ወይም በህገ መንግስትና በህግ በደንብ ተደንግጎ እየተሰራበት ያለ ነው። እንዲያውም ኢትዮጵያ ትልቅ ስሪት ስላላት፣ ትልቅ ህዝብ ስላላት፣ በባህል በወግ በሃይማኖት የተሳሰረ ማህበረሰብ ስላላት ነው እንጂ ይህንን ኢትዮጵያ ላይ የወረደውን ፕሮፓጋንዳ ማንኛውም ሀገር ሊሸከመው የሚችለው አይደለም እና እንዳልኩ ረጅም ዘመን ያስቆጠረ ነው። ከውጭ የመጣ ነው። ሀገር ውስጥ ያሉ ታጋይነን የሚሉ ሰዎች ይዘው ያራገቡት ነው። ላለፉት ሰላሳ አመታት ደግሞ በህግ በህገ መንግስት በአዋጅ ተደንግጎ ፓርቲ በክልል ስም፣ በመኪና ታርጋ፣ በመታወቂያ ላይ አሁን ደግሞ በባንክ ላይ በመሳሰሉት ነገሮች ላይ ሁሉ ብሄርተኝነት እንዲዘራና አንድነት እንዲላላ ተደርጎ ሲሰራበት የነበረ ስለሆነ ይሄ ነው ይህንን ያመጣው። ዞሮ ዞሮ ግን ኢትዮጵያ እንዳልኩ ስሪቷ በጣም ጠንካራና ዝም ብሎ በደስታ ብቻ ሳይሆን በብዙ መከራም ጭምር የተገመደ ስለሆነ ነው ሊቋቋመው የቻለው የሚል እምነት ነው ያለን። አሁን እንዳነሱት አንድነት ኢትዮጵያዊነት ላልቶ ባለበት ወቅት ተመልሶ ወደ ቀደም ወዳለው የብሔራዊ ማንነት ኢትዮጵያና ኢትዮጵያዊነት የሁሉም ለሁሉም የሚሆን የጋራ መለያ የጋራ ክብርና ኩራት መጠቀሻ ሆኖ ምልክት ሆኖ እንዲቀጥል ለማድረግ ምን መደረግ አለበት ይላሉ? በመንግስት በኩል ብሔራዊ ኢትዮጵያዊ ማንነት አጀንዳን ቀርጾ ገፍቶ ማዕከላዊ የአጀንዳ ከማድረግ አኳያ በቀደም እንዳነሱት በሚዲያም በኩል በተቃዋሚ ፖለቲካ ፓርቲዎች በኩል በተለይም ብሔረ ብሔራዊ ፖለቲካን በሚያራምዱ የዜግነት ፖለቲካን በሚያራምዱ በኩል እንደዚሁም በውጭ ያለው የኢትዮጵያውያንና ትውልደ ኢትዮጵያውያን ማህበረሰብ ምን ማድረግ አለባቸው? በጋራ በአንድነት የውይይታችን ዋና ሀሳብ ይመስለኛል። ባለፈው ሰላሳ አመት እንደዚህ አይነት አገዛዝ ይኖሩ እንጂ ሰላሳ አመት ከዛም አልፎ ለስልሳ ዓመታት የዲሞክራሲ የመልካም አስተዳደር እና የእኩልነት ጥያቄ ሀገሪቱ ላይ ነበረ። ተማሪዎች ሞተውበታል። ወታደሮች ተሰውተውለታል። በጣም በርካታ ፖለቲከኞች ታስረዋል፣ ሞተዋል፣ ተሰደዋል። በጣም ብዙ መስዋዕትነት ተከፍሎለታል። ግን ለውጥ መጣ ሲባል ደግሞ መዘናጋት ተፈጥሯል። ያለፈውን ስርዓት ገፍትረን አዲስ ስርዓት ሳይፈጠር በመሀል መዘናጋትና ተለውጧል ለውጥ አለ በሚል ፖዝ ሆኖ ነበር። የተወሰነ ደረጃ ቆሞ ነበር። ያ እንግዲህ ፓርቲዎች ሹመት ማግኘትም ይሆን በመታለልም ይሆን በመታሰርም ይሆን በመገፋት ፓርቲዎች ተበትነው ነበረ። ሚዲያዎች በጣም ብጥስጥስ ብለው የተለያየ ቦታ ነበር ያሉ የነበራቸውን ትግል ትተው የግብረሰናይ ድርጅቶች ምሁራን በርካታ የማህበረሰብ መሪዎች ተበት ነው ነው ያሉት። አሁን በቅርቡ በምናየው ሁኔታ ያ ያልነው ጥያቄ አልተመለሰም። እንዲሁም የሰርቫይቫል የቀጣይነት ስጋት ውስጥም ገብተናል። አንተ ለጠየቀኝ ጥያቄ የመጀመሪያው እርምጃ ሪኦርጋናይዝ ማድረግ። እነዚህ የማህበረሰብ መሪዎች ስራቸውን አልጨረሱም። ዲሞክራሲያዊ ስርዓት አልገነቡም። የህዝባዊ መንግስት አልተመሰረተም። ከህዝብ ለህዝብ በህዝብ የሆነ መንግስት አልመጣም ገና ስለዚህ፣ ሚዲያዎቹም ስራቸውን መስራት አለባቸው፣ ኢትዮጵያዊነትን መሰረት አድርገው ፓርቲዎችም ሰብሰብ ብለው መስራት አለባቸው። ኢትዮጵያዊነትን መሰረት አድርገው ምሁራንም፣ አርቲስቶችም ላ ሁሉም የማህበረሰብ መሪዎች መጀመሪያ ራሳቸውን ወደ ትግል ሜዳው መልሰው ሪኦርጋናይዝ ማድረግ አለባቸው። ከዛ በኋላ ለሁሉም የሚጠቅም ሁሉንም እኩል የሚያይ ስርዓት እስኪገነባ ድረስ ተቃዋሚ ፓርቲዎችንም ገዥን ፓርቲም በሚገስጥና በሚያርቅ ሁኔታ እንደገና ወደ ሜዳው ገብተው መታገል አለባቸው። እዚህ የነበረኝ ውይይትም ዋና ዋና ዋና ነጥቦች ይሄ ነበረ። ሲቪል ሶሳይቲስ ተበትነው ነበር። እነዚህ ተሰብስበው እኛ እያለን ሀገራችን ችግር ውስጥ አትገባም እንዲሉ ማድረግ ሚዲያዎች ግዴታ አንድ ቢሮ ላይ ገቡ ይችላሉ፣ ግን በኢትዮጵያዊነት ተሰብስበው ኢትዮጵያን ዲፌንድ እንዲያደርጉ የፖለቲካ ፓርቲዎችም ምሁራንም በአጠቃላይ የማህበረሰብ መሪዎች በየመልካቸው በየዘርፋቸው እየተሰባሰቡ ምክንያቱም አንድነት ነው ሀይል የሚሆነው፣ መሰባሰብ ነው አንድ የሚሆነው እና ሀይል የሚሆነው። ስለዚህ እንዲሰባሰቡ ማድረግ አ የመፍትሄው ኤ ወይም የመጀመሪያው ነገር እሱ ይመስለኛል። ከዚያ በኋላ እየተወያዩ ብዙ ነገር ማስተካከል ይቻላል፣ ሳይጠፋ ማስተካከል ይቻላል። ጥፋት ቢመጣ እንኳን አገርን ማረጋጋት በሚችሉበት ቁመና ላይ ይሆናሉ ብዬ አስባለሁ። ይህንን እውን ለማድረግ በተለይም የህገ መንግስታዊ ለውጥ እስከሚደረግ ጊዜ ድረስ በቀላሉ ሊከወኑ የሚገቡ ነገሮች በሚል የተወሰኑ ከሌሎች አፍሪካ ሀገራት ህልውና አቸውን አሁን ጠብቀው እንዲቆዩ ያደረጉት አንድም የጎሳ ፖለቲካን ወይም ማንነት ፖለቲካን በማገድ ነው። በዛ መልክ የፖለቲካ ፓርቲዎች እንዳይደራጁ በሃይማኖትና በጎሳ ያ መደረግ አለበት እኛ ሀገር። ሁለተኛ ቀላል በሆነ መንገድ ለምሳሌ አሁን ያ ያሉትን የጎሳ መለያ ያላቸውን የአማራ ክልል፣ የኦሮሚያ ክልል፣ የሶማሌ ክልል የሚለውን የምስራቅ ኢትዮጵያ፣ ምዕራብ ኢትዮጵያ በሚሉ በዚህ አይነት መልክ ቢከወን ከዛም ባሻገር ሁሉም ክፍለ ሀገራት በሙሉ ወይም በመላ ሀገሪቱ በህግ የተደነገገ የኢትዮጵያ ቀን አንድ ቀን ተወስኖ እንደ ተፈለገው በአሰኛ ቀን ማካሄድ ሳይሆን ሜልበርንና ሲድኒ ላይ በጃንዋሪ ኢትዮጵያ በጳጉሜ ወይም አሜሪካ ማርች ላይ በተለያዩ ጊዜ ሰዎች እንደፈለጉ ኢትዮጵያ ቀን ብሎ ከሚሰይሙ በህግ ተደነግጎ አልፎ ያ ቢሆን የሰንደቅ ዓላማውም ጉዳይ ምላሽ ቢያገኝ እነኚህ በቀላሉ ኢትዮጵያ ብሔራዊ ማንነትን መገንቢያ ሊሆኑ ይችላሉ። በተለይም በአርቲስቶች በኩል ኢትዮጵያዊነትን የሚያጎሉ በርካታ ይሆኑ። ስሜት ቀስቃሽ የሆኑ መዝሙሮቹ የሚሆኑ ዘፈኖች በዛ መልክ አርቲስቶችም የበኩላቸውን ሚና አልተጫወቱም። በተለይ በሚዲያው ዘርፍ ያሉት ቅድም እንዳነሱት አብዛኛው የገንዘብ ማግኛ ማትረፊያ አድርገውታል። ያንን ያንን ሁሉ መከላከል ይገባል ብለው አተያይ የሚሰጠው አሉ፣ እንደ አይነት ወገኖች አሉ። የእርስዎ አተያይስ ምንድን ነው? ትክክለኛ አስተሳሰብ ነው ይሄ። በእውነት ሁሉም ሲሰባሰቡ፣ አንድ ሲሆኑ ይህን ማስደረግ ይችላሉ። እዚህ ጋር ግን መታሰብ ያለበት በፍጹም አሁንም ሆነ ከዚህ በፊት ገዢ የነበረው ቡድን ይህንን ፕላትፎርም ይሄን አሰራር የሚመቸውና ለሱ የሚሰራለት ስለሆነ በውዴታ ሊቀይረው እንደማይችል በእርግጠኝነት ማወቅ ይቻላል። በምርጫም ይሆን በህዝብና ቤት ቆጠራም ይሆን በብሔራዊ ምክክርም ይሁን፣ እነዚህ አካላት ተደራጅተው ግፊት ማድረግ ሲችሉ፣ ሀይል ሲሆኑ ነው ይህንን ኢትዮጵያዊነት መልሶ ወደ መድረኩ ማምጣት የሚቻለው። ይህንን ቡድን ግን ይህንን አገዛዝ ማለት ነው በዚህ ህገ መንግስት በአብዛኛው በህወሀት በኢህአዲግ ስሪት የመጣውን ከዛም ቀጥሎ የመጣውን የብልጽግና ሌሎችንም አደረጃጀቶች በምንም ታምር በልመናና ይህንን አድርጉልኝ በማለት ሲያቃኑ ሲያስተካክሉ አይታየንም። ምክንያቱም ይሄ የተፈጠሩበት ያደጉበት የኖሩበት ስለሆነ በተወሰነ ደረጃ የሚመቻቸው ለእነሱ ለአገዛዙ የሚመቻቸው ስለሆነ አይቀይሩትም፣ ሳይሆን በውዴታ አይቀይሩትም፣ በውዴታ በመለመን እንደዚህ አድርጉልም በማለት አይቀይሩትም። ስለዚህ ሚዛን ሰንደቅ ዓላማ ለማስከበር፣ ህግን ለማሻሻል፣ ለኢትዮጵያ እንደ ሀገርና ለዜጎቿ የሚበጀውን ነገር ለማምጣት መጀመሪያ እነዚህ ተቋማት መጠንከርና ቅድም ልክ እንዳልከው ይሄ ይሁን ይሄ ይስተካከል በዚህ እንወያይ ህዝቡ የወሰነው ይሁን እያሉ ማስገደድና ማስተካከል እንዲችሉ ለማድረግ የመጀመሪያው እርምጃ ሪኦርጋናይዝ ማድረግ አሁን ይሄ ተበትኖ በቃ ሀገሪቱን ትቷት ያለው ሁሉ ነገር አልቋል ብሎ ስጥዋት ያለው የማህበረሰብ መሪ በየመልኩ እንደገና መሰባሰብና ሀገሩን መጠበቅ አለበት። ሀገሩን ማሻገር አለበት። እኔ እያለሁ ይሄ ሁሉ ሰው እያለ ሳሁን ይህን የሚያክል ትልቅ ሀገር ዝም ብሎ ችግር ውስጥ ሲገባ ማየት ትክክል አይደለም፣ ተወቃሽም ያደርጋል። በኋላም ላቃና ቢሉት እሺ የሚል አይደለም። በጣም ብዙ ህዝብ ነው፣ በጣም ዳይቨርሲቲ ያለው ነው፣ ብዙ ጠላት ያለው ነው፣ ብዙ ጥርስ የተነከሰባት ሀገር ናት። ስለዚህ ከወዲሁ ችግር ውስጥ ሳንገባ ነው። እነዚህ የማህበረሰብ ክፍሎች ተሰባስበው ደግሞ ይችላሉ። ተጠናክረው ወደ መስመሩ በተለይ ደግሞ ኢትዮጵያዊነትን ወደ መድረኩ ማምጣት ያለባቸው። እርስዎ ያው እንደሚታወቀው የዜግነት ፖለቲካን አራማጅ ኖት። ለአቶ የሸዋስ አሰፋ ኢትዮጵያዊነት ማለት ምን ማለት ነው? ኢትዮጵያዊነት በጣም ጥልቅ የሆነ ሀሳብ ነው። በብዙ ምሁራን በብዙ አባቶች ብዙ እናቶች የተገለጸ ነው። ኢትዮጵያዊነት ማለት ከኢትዮጵያ ምድር ከቆላው፣ ከደጋው፣ ከወይና ደጋው መፈጠር ነው። ኢትዮጵያዊነት ማለት ጥልቅ ከሆነው ታሪክ መቀዳት ማለት ነው። ኢትዮጵያዊነት ማለት የእስልምና የክርስትና የይሁዲ እና የሌሎችም ትልልቅ ሃይማኖቶች ባለቤት መሆን ማለት ነው። ኢትዮጵያ ማለት የተዝጎረጎሩ እንደ አበባ የተዝጎረጎሩ እና የፎኩ ህዝቦች፣ ማህበረሰቦች መኖሪያ ማለት ነው። ኢትዮጵያዊነት ማለት ጥልቅ የሆነ ባህል ባለቤትነት ማለት ነው። ኢትዮጵያዊነት ማለት የነጻነት የኩራት፣ የጀግንነት ምሳሌ የሆኑ አባቶች፣ እናቶች፣ ልጆች መሆን ማለት ነው። ኢትዮጵያዊነት ማለት የተትረፈረፈ ሪሶርስ ያለው ምድር ባለቤት መሆን ማለት ነው። ኢትዮጵያዊነት ማለት ለአፍሪካም ለመላው ጥቁር ዝም አጠቃላይ እኩልነትን ለሚፈልግ የሰው ልጅ ሁሉ የነጻነት ምሳሌ መሆን ማለት ነው። ኢትዮጵያዊነት ማለት የወደፊት የብሩህ ተስፋ ባለቤት መሆን ማለት ነው እና በጣም ብዙ ነገሮችን መጥቀስ ይቻላል። ቅድም ለዛ ነው ይሄ ሁሉ ያለው ሀገር ይሄ ሁሉ የሆነ ሀገር ችግር ውስጥ ሲገባ ዝም ብሎ ማየት አይገባም። እንደ እንደ ሌላው ሀገር አይደለንም። ትልቅ ሀገር ነን። ትልቅ ተስፋ ያለን ሀገር ነን። ምን ለዛ ነው እና ኢትዮጵያዊነት እኔ በጣም ብዙ ነገር ነው። አሁን የሚገኙት በሀገር አሜሪካ ነው። በአውስትራሊያ ውስጥ ደግሞ የሚሰሙ ጭምጭምታዎች አሉ። ወደ አውስትራሊያም ለማቅናት እሳቤ እንዳሎት ይነገራል። ከጭምጭምታነቱ ባሻገር እውነታነቱ ምን ያህል ነው? እውነት ነው እንደተባለው፣ ወደ አውስትራሊያ እመጣለሁ። ከወራት በኋላ ከእናንተም ከሌሎችም ወንድሞቼ ጋር ተመካከሬ የትኛው ቀን የትኛው ቦታ ይመችሃል የት ነው ኢትዮጵያውያን ወንድሞቼንና እህቶቼን በደንብ የማገኘው የሚለውን እየተመካከርን ነው ከጓደኞቼ ጋራ። የመጀመሪያ ጊዜ እንደመሆኑ ማለት ነው አሜሪካ በጣም ብዙ ጊዜ ተመላለሻለሁ፣ ካናዳም አውሮፓም እንደዚሁ። አውስትራሊያ ግን የመጀመሪያ ስለሆነ ስለ ኢትዮጵያዊነት ለመወያየት ስለ መፍትሄውም ለመምከር በጣም ዝግጁ ነኝ። እዚህ ላይ እንደው አንድ ሳል ጠቅስልህም አላልፈው ነገር ከዚህ በኋላ መጓተት መጠላለፍ አያስፈልግም ብያምናለው። ለምሳሌ ከአማራ ደረጃጀቶች ጋራ ከሌሎችም በብሔረሰብ ከተደራጁ ጋራ በፍጹም መጓዘት አያስፈልግም። ከዛ ይልቅ እንዴት ነው ኢትዮጵያዊነትን አብረን የምናድነው የሚለውን መምከር ይገባል ብዬ አምናለሁ። ከተነጋገርን ብዙ የምንራራቅ አይደለንም። በገፊ ሁኔታ በአማርነት የተደራጀው አሉ። አሁን ደግሞ በቅርብ በጉራጌ የተደራጀው አሉ። የትግራይ፣ የኦሮሞ፣ የተለያዩ የማህበረሰብ አደረጃጀቶች አሉና ተነጋግሮ ወደ አንድነት መምጣት ኢትዮጵያ ስትድን ነው እንደ ማህበረሰብም እንደ ሀገር ምንድን ነው የሚለውን ለመምከር ነው መጣው። ስለዚህ በማናቸውም ሰው ጋር ልዩነት አይኖረንም። ማንኛውም ኢትዮጵያዊ የትኛውም አደረጃጀት ያለ የኢትዮጵያን እንደ ሀገር ቀጣይነት የሕዝቦቿን እኩልነት በሰላማዊ እና ጨዋነት በተሞላበት ኢትዮጵያዊ ውይይት የሚያምን ሁሉ ለማወያየትና ስለመፍትሄ ስለ መፍትሄ ለማውራት ነው። በዚር ፈቃድ የምመጣው። ስለዚህ አናውንስ እናደርጋለን። ቀኑን እናንጥኑን ግን መምጣቴ እርግጥ ነው። አቶ የሺዋስ አሰፋ፣ የቀድሞው ኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ሊቀመንበር፣ ስለ ቃለ ምልልሱ እናመሰግናለን። እኔም በጣም አመሰግናለሁ። ኤስ ቢ ኤስ ካሳሆነ ታደርገውን ጥረት ሁሉ አድንቃለሁ። እግዚአብሔር ሀገራችን ይጠብቅልን። አመሰግናለሁ በጣም እያደመጡ የነበረው የኤስ ቢ ኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስ ቢ ኤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስ ቢ ኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።